ወደ ኢትዮጵያ መግባት መከልከላቸውን የሚያሳውቅ አንዳችም መረጃ እንዳልነበራቸው የሚናገሩት ረኔ ስለ ሁኔታው ማብራሪያ ቢጠይቁም ለጥያቄያቸው ምላሽ ሲያገኙ ኢትዮጵያን ለቀው እንዲወጡ መገደዳቸውን ያስረዳሉ። ወዲያው ቦሌ አየር ማረፊያ እንደደረስኩ ነበር የኢሚግሬሽን አገልግሎት የሚሰጡ ሰዎች በአየር ማረፊያው እንዳልወጣ በማገድ ፓስፖርቴን በመውሰድ በሚቀጥለው በረራ ወደ ፓሪስ እንድመለስ ያዘዙኝ። ሆኖም የኢሚግሬሽን ባለስልጣኑ ለምን እንዳልገባ እንደተከለከልኩ ብጠይቅም ፈጽመው ምላሻቸውን ሊሰጡኝ ፈቃደኞች አልነበሩም፣ ምንም እንኳን ቪዛ እንዳለኝ ብነግራቸውም ለመጨረሻ ጊዜ ወደ ኢትዮጵያ ሂደው የነበሩት ባለፈው ዓመት እንደነበረ የገለጹልኝ ረኔ፣ ሆኖም እንዲህ መሰሉ ችግር ሲያጋጥማቸው ለመጀመሪያ ጊዜ መሆኑን ይናገራሉ። ይሁን እንጂ ከ1997ቱ ምርጫ በኋላ ያቀረቡት የቪዛ ጥያቄ ፓሪስ የሚገኘው የኢትዮጵያ ኤምባሲ ውድቅ አርጎባቸው እንደነበረም ያስታውሳሉ። ወዲያውን ነበር ከሁለት ሺ አምስቱ ምርጫ በኋላ። ያኔ በጋዜጠኝነት ስራ ላይ ነበርኩኝ። አንዴ ብቻ ወደ ኢትዮጵያ እንዳልገባ ተከልክዬ ነበር። ያኔም ቪዛ ላገኝ ያልቻልኩም ነበረ። ያ የተለየ ነበር። በዛን ጊዜ በፓሪስ የኢትዮጵያ አምባሳደር የነበሩት እንደነገሩት፣ በወቅቱ ባወጣሁት ሂሳዊ ጽሑፍ ላይ ለችግሩ መንስኤ ነበር። ግን ያኔ ቪዛ ነበር የተከለከልኩት። አሁን ግን የቪዛ ጥያቄ ተቀባይነት አግኝቶ ነው። ቪዛ ካገኘው በኋላ ነው እንዳልገባ የተከለከልኩት። ማመልከት በሄድኩበት ወቅትም ምንም አይነት ችግር አላጋጠመኝም። ከዚህ ቀደም በርካታ ጽሁፎችን ለንባብ ያበቁት ሬኔ ባለፈው ወር ኦፕን ዲሞክራሲ በተሰኘው ድረገጽ ላይ በምስራቃዊው የኢትዮጵያ ክፍል በድንበር ሳቢያ በተነሳው የጎሳ ግጭትን አስመልክቶ ለንባብ ያበቁት ጽሑፍ ምናልባት ወደ ኢትዮጵያ እንዳይገቡ እንዳስከለከላቸው መንሴ ሁኖ ይሆናል ሲሉም ግምታቸውን ያስቀምጣሉ። ይህ ጽሁፍ የሚያስረዳው ለዚህ ሁሉ ለመጣው ችግር ከፍተኛውን አላፊነት የሚወስዱት የሶማሌ ክልልና የልዩ ፖሊስ አላፊ እንዲሁም ምናልባትም የተወሰኑ አላፊዎች ለግጭቱ አላፊነቱን መውሰድ አለባቸው የሚል ይዘት ያለው ነው። እንደማምነው ግን ምንም ማረጋገጫ የለኝም። ይህ ጽሁፌ ወደ ኢትዮጵያ ለምን እንዳልገባ እንደተከለከልኩ የሚያስረዳ ነው ብዬ እገምታለሁኝ። ለተፈጠረው ችግር ለምንና እንዴት ለሚሉ ጥያቄዎች እስካሁን ምላሽ እንዳላገኙ የሚጠቅሱት ረኔ ለፎር ሆኖም እስካሁንም ከአዲስ አበባ የሚመጣውን ምላሽ እየተጠባበቁ እንደሚገኙም ገልጸዋል። ጉዳዩን በተመለከተ ምላሻቸውን እንዲሰጡኝ እዚህ ፓሪስ የሚገኘውን የኢትዮጵያ ኤምባሲ ጠይቄ ከፐብሊክ ዲፕሎማሲ ክፍል ባገኘሁት መረጃ መሰረት ግለሰቡ መቼ ቪዛ እንደወሰዱና መቼ ወደ ኢትዮጵያ ሄደው ወደ ኢትዮጵያ መግባት እንደተከለከሉ በእጃቸው ላይ ምንም መረጃ የሌለ መሆኑን በመጥቀስ ወደ ኢትዮጵያ እንዳልገባ ተከልክያለው ያሉት ግለሰብም ወደ ኤምባሲው መጠው ያመለከቱት ነገር አለመኖሩንም ከኤምባሲው ያገኘሁት የቃል መረጃ ያመለክታል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ፣ ከፈረንሳይ ፓሪስ።